የእምቦጭ አረም በጣና ሐይቅ ህልውና እና በህዳሴው ግድብ ላይ ከፍተኛ አደጋ የጋረጠ መሆኑን የኢዜማ ፓርቲ የባለሙያዎች ጥናት አስታወቀ። የአደጋውን ደረጃ መንግስት በአግባቡ አለመረዳቱ እስከዛሬውን አረሙን የማጥፋት ጥረት ፍሬ አልባ እንዳደረገውም የቡድኑ አባላት ተናገሩ። ፈጣንና የተቀናጀ እርምጃ ካልተወሰደ አደጋው ሊከፋ እንደሚችልም አስገንዝበዋል። መለስካቸው አመሀ ዝርዝር አለው። በኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ የተፈጥሮ ሀብት ልማትና የአካባቢ ጥበቃ ፖሊሲ ቡድን የተዘጋጀ አንድ ጥናት እንዳመለከተው በሀገሪቱ በስፋቱ ቀዳሚ የሆነው እና የአባይ ወንዝ መነሻ ጣና ሐይቅ ህልውና ከፍተኛ አደጋ እንደተደቀነበት አመለከተ። የእንቦጭ አረም በመስፋፋቱ ምክንያት በአሁኑ ጊዜ 672 ካሬ ኪሎ ሜትር የሚሆነው የሐይቁ አካል ወደ የብስነት መቀየሩንም ጥናቱ ይፋ ያደርጋል። የጣና ሐይቅ ዙሪያ ልኬቱ 385 ኪሎ ሜትር ሲሆን 190 ኪሎ ሜትሩ በእንቦጭ አረም የተወረረ መሆኑንም ጥናቱ ያመለክታል። በጣና ሐይቅ ላይ ያንዣበበውን የህልውና አደጋ መጠን የፓርቲውና የጥናቱ ቡድን አባል ዶክተር ውባለም ታደሰ ለቪኦኤ ባጭሩ ገልጸዋል። ያሉት መረጃዎች የሚያሳዩት እስከ ሃምሳ ሺህ ሄክታር የሚሆነው የሐይቁ መሬት ሐይቁ ወደ መሬትነት ወደ የብስነት መቀየሩን ነው የሚያሳዩት። ስለዚህ በከፍተኛ ሁኔታ ይህም ሐይቁን እያደረቀው እንደሆነ እያሳዩ ነው ያለው። ስለዚህ እንደሚታወቀው የጣና ሐይቅ አካባቢውን ሕብረተሰብ ኢትዮጵያ ያለም አቀፍም ቅርሱ ሆኖ የተመዘገበ ነው። በእምቦጭም መወረሩ ምክንያትና ሌሎችም ችግሮች አሉ። በደለልም እየተሞላ ያሉ ከተማ ከግድቡ ጋር ለማገናኘት ደግሞ እንግዲህ እንደሚታወቀው የጣና ሐይቅ ቦጩን በተለሉ እና በተለያዩ ምክንያቶች የውሃ መጠኑ እየቀነሰ ሲሄድ ወደ አባይ የሚሄደው ወደ ግድቡ የሚሄደው ውሃ ይቀንሳል። ምንም የሚያጠያይቅ አይደለም። ሁለተኛ ደግሞ የእንቦጭ አረሙ ወደ ታች መውረዱ አይቀር፣ ከሀይቁ ወጥቶ የአባይ ወንዝ ላይ የሚከሰቱ መረጃዎች አሉ። ስለዚህ በሚያሻማ ሁኔታ በኢትዮጵያ ህዝብ እየተረባረበበት ያለው ለአባይ ግድብ ከፍተኛ ፈተና ሊሆን እንደሚችል መመስጠረ በጣም ራሱ ጋር የደቀነብን ለሀይቁም ላይ በጉጉት ለምንጠብቀው የህዳሴ ግድብ ነው። ዶክተር ውብ አለም የእንቦጭ አረም በጣና ሐይቅ ላይ ከታየና መስፋፋት እንደጀመረ እንደ አዲስ ዜና የሚነገር እንዳልሆነ ያምናሉ። እንዲያውም ከአምስትና ከስድስት ዓመታት ወዲህ ችግሩን በመረዳት አረሙን ለማጥፋት በክልሉ መንግሥትና በተለያዩ የተቆርቋሪ አካላት የተደረጉ ጥረቶችንም ያስታውሳሉ። ባለፉት አምስት ስድስት ዓመታት በጣም ከፍተኛ የሆኑ ጥረቶችና ርብርብ እንደነበረ የግንዛቤ የሚያስጨብጡ መድረኮች መፈጠራቸው መሄዱ ሀቅ ነው። እኔ ምክንያት ነው የምለው አንደኛ የምናደርጋቸው ጥረቶች የተቀናጁ አይደሉም። ያን የማቀናጀት በፌዴራል መንግስት በክልሉ መንግስት መንግስታዊ ባልሆኑ ድርጅቶች እና መሳሰሉት ላይ የመቀናጀት ችግር ያለው ከዛም በላይ ግን ለእኔ ትልቁ ችግር ነው ብዬ የምገምተው የእምቦጭ አረም ሐይቁ ላይ እያስከተለ ያለውን ጉዳት በአግባቡ መንግስት ተረድቶታል ብዬ አልገምትም። የእምቦጭ አረም ሀገራዊ አደጋ በዛ ደረጃ ናሽናል ዲሳስተር ተብሎ በዛ መልኩ ነበረ እርምጃ መወሰድ ክልሉ መንግስትም ለፌዴራል መንግስቱ በዛ መልኩ በጣም ትልቅ ከአቅም በላይ የሆነ አደጋ መሆኑና በዛ መልኩ እርምጃ መወሰድ እንዳለበት ሪፖርት ተደርጎ የተቀናጀ ስራ ሰርቷል ብዬ አልገምትም። ዶክተር ውብአለም መፍትሄ ነው ያሉትንም ሀሳብ ያካፍላሉ። የጣና ሀይቅ ላይ ያስከተለውን አደጋ በአግባቡ መረዳት፣ ምን ያክል አደገኛ እንደሆነ ሀይቁን ማጥፋት ደረጃ ላይ እንደሚደርስ ግንዛቤ መውሰድ። ይህን ከተረዳን በኋላ የመጀመሪያው አስቸኳይ እርምጃ የሚሆነው ምንድን ነው? አረሙን በሰው ሀይልና በማሽን ታግዞ አረሙን የመንቀሉ ስራ ኮዲሁ መጀመር። ይሄ የመጀመሪያው አስቸኳይ ስራ ነው። ምሳሌ የምናነሳው አንድ የሆነ ሰው በጣም ታሞ ሊሞት ሐኪም ቤት የሚሄድ ከሆነ እና ሐኪም ኦፕራሲን መደረግ አለበት ከተባለ ወዲያው ኦፕራሲን ያደርገውና ከዛ በኋላ ግን ያ ህመን መልሶ እንዳይመጣ ምን ማድረግ እንዳለበት ተከታታይ እንትኖች ይሰጣል። ስለዚህ ይሄም ሀይቁ የመሞት አደጋ ውስጥ ነው ያለ፣ ችግሩ እምቦጭ ነው። ስለዚህ ተረባርቦ በሰው ሀይል በማሽን እና በሌሎችም እንትኖች አረሙን የመንቀሉ ስራ እንደ ሌላ ጊዜ የሚታወ አይደለም። ስለዚህ ያለንን የሰው ሀይል ያለንን በጀት ተቋማትን ተጠቅሞ አረሙን የመንቀሉ ስራ አስቸኳዩ ስራ ነው። ይህን ማድረግ ይቻላል። የእንቦጭ አረም ልክ ኮቪድ ወይም እንደ ሌሎቹ ባህሪው የማይታወቅ ውጤት የሚያደርግ አስቸጋሪ ነገር ሆኖ አይደለም። ተገቢው ትኩረት ስላልተሰጠው የአስቸኳዩ ስራ ተረባርቦ የመንግስት ፕራዮሪቲ አጀንዳ ተደርጎ እንዲነቀል ማድረግ ነው። ዶክተር ውብ ዓለም ታደሰ አክለውም የህዳሴው ግድብ አሁን አንዣቦበታል ከተባለው አደጋ እንዲድን በእሳቸው አመለካከት የግድቡን የአገልግሎት ዕድሜ በሚፈለገው መጠን ለማስረዘም መወሰድ የሚገባቸው እርምጃዎች ዘግይተዋል። ከዚህ በኋላ መዘግየት ደግሞ ጉዳቱን ይበልጥ ያከፋዋል። በጣም ዘግይተናል። ትኩረት ተሰጥቶት የነበረው ለግድቡ የኢንጂነሪንግ ስራዎች፣ ኤሌክትሪክ ለማመንጨት የሚያስችል የኢንጂነሪንግ ስራዎች እንጂ እዛ የገደብነው ግድብ ውስጥ ንጹህ ውሃ እንዲገባልን የተገደበው ግድብም ለሚጠበቀው ሶስት መቶና አራት መቶ አመታት እንዲያገለግል መደረግ የነበረባቸው የተፋሰስ ጥበቃ ስራዎች አልተሰሩም። በዚህ ሁኔታ ነው ግድቡን አሁን አፈር ውሃ መሙላት የሚጀምረው። ስለዚህ ከዚህ በኋላ ባለው ጊዜ ውስጥ ወደኋላ መመለስ ስለማይቻል ችግሮች ናቸው ያልናቸው የተፋሰስ ልማት ጥበቃዎች ስራዎች፣ ሀይቁ ላይ ያንዣበበውን የእምቦጭ አረም የማቅፋት ስራ አስቸኳይ ተቀናጅተን የመንግስት ተቋማት መንግስታዊ ያሉ ተቋማት የምርምር ተቋማት ተቀናጅተው ስራዎች ለነገ ሳይባል መጀመር አለባቸው። ይህን ስናደርግ ነው ከዚህ በላይ የከፋ አደጋ ሳያደርስ ሀይቁን መታደግ የሚቻለው፣ ነገ ተስፋ የጣልንበትን ግድብ ከአደጋ መታደግ የምንችለው። የእምቦጭ አረም በጣና ሀይቅ ላይ እያደረሰ የሚገኘውን ጥፋት በተመለከተ ከዶክተሩ ባለም ታደሰ ጋር ያደረግነው ውይይት ሰፋ ያለ ነው። በሌላ ዝግጅት ልንመለስበት ተስፋ እናደርጋለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።